ማዕከሉ ያስተናገደው በአፍሪካ ቀንድ በርዕሱ ላይ በሚሰራው ክፍል ሀገራዊ ተመሳሳይ ተቋም ነው። አስተባባሪዋ ሳራ ጉንዲግ ይዘረዝሩታል። በዚህ በአየር ጠባይ ጉዳይ ላይ ትኩረት የሰጠኑ እና መፍትሄ በማፈላለግ ላይ ያሉትን ወደ አንድ መድረክ ማሰባሰብ በተለይ በአዲስ አበባ ከተማ ፈታኝ የንጹህ ውሃ አጠቃቀም ላይ ሁላችንም ከአራት ሰዓት በላይ የላቀ የፈጠር አስተሳሰብ ከመነጩ ጋር አብረን ተወያይተናል። ከተወዳዳሪዎቹ አንዱ በአካባቢው ትምህርት ላይ የሁለተኛ ዓመት ተመራቂ ዮሴፍ ቸርነት ጤዛ የሚለው እቅዱን ሲያስረዳ በአማርኛ ጤዛ ነው የምንለው የሰንዴው ማለት እሱን ርስ አድርጎ ለአካባቢው ሰው ተጠቃሚ መሆን እንዲችል ነው። ይሄ የአስተሳሰብና ፕራክቲስ ከጥንት ጀምሮ የነበረ ቢሆንም በአሁኑ ሰዓት እኛ ልንተገብር ያስብ ነው ከህዝቡ ጋር በተዛመነ መልኩ ጠቀምበት በሚችለው መልኩ ሞዲፋይ አድርገን፣ በተለይ ከእኛ ከተማ ነዋሪ ጋር አብሮ ሊድ በሚችል መልኩ ነው የሰራ ነው። ዋና ዓላማው ምንድነው? የአዲስ አበባ ከተማ በቀን 7000 ሜትሪክ ተዋን ውሃ ያስፈልጋታል። ከዛ ውስጥ የኢትዮጵያ መንግስትም የአዲስ አበባ መስተዳድር አፎርድ ማድረግ የቻለው 350 ብቻ ነው ይህም የተከሰተው ማምረት ሳይችል ቀርተው ሳይሆን ከሚመረተው ላይ ወደ 30 ፐርሰንት የሚጠጋው በሊኬጅ ምክንያት ይጠፋል። ያ የሚጠፋው እስኪስተካከል ድረስ በጣም ብዙ ሰዎች እየተጎዱ ነው። ወደ ስራ ሲገባ ይህ ጥናት ቀደም ሲል በአሃዝ የተቀመጠ ቢሆንም በምርምሩ አኳያ ወደ ተግባር ተገብቶ በገንዘብ ወጪ በኩልም ከባድ አይሆንም ይላሉ። በጣም ቀላል ማሽን፣ በጣም በርካሽ ዋጋ እና ብዙም የውሃ ትሪትመንት የማይፈልግ ምንም ኬሚካል አስተዋጽኦ የማይጠይቅ ቴክኒክ በመጠቀም ሁሉም ግለሰብና ህብረተሰብ በየቤቱ ሰቅሎ ንጹህ ውሃ መጠቀምና ማግኘት እንዲችል የሚረዳ መሳሪያና ቴክኒክ ነው። ከነሱ ጋር የሚያወራ ነው። በምን አይነት መልኩ ነው? አንደኛ እቃው በአብዛኛው ኢትዮጵያ ውስጥና አዲስ አበባ ውስጥ የሚመረት እቃ ነው። ችግሩም ደግሞ እነዚህን እቃዎች ከያሉበት ቦታ ሰብስቦ ገጣጥሞ ለእንዲህ አይነት ነገር መጠቀም መቻል። በ300 ካሬ ሜትር ላይ ኢንቨስት ማድረግ ቢፈልግ አንድ ሰው በቀን 20 ሊትር ውሃ በነፃ ያገኘ ወደ 21 ሺህ ብር አካባቢ ይመጣል። ሌላው ተሳታፊ በግላቸው ድርጅት የውሃ አጠቃቀም ከፍተኛ ባለሙያ አቶ አሰፋ ኩምሳ ናቸው። የአዲስ አበባን የውሃ አቅርቦት ለማሻሻል ሁለት ነገሮችን ያቀረብ ነው። አንደኛው የዝናብን ውሃ አቁረን መጠቀም አለብን። ለዚህ ነገር ደግሞ እኛ ድጋፉን ካገኘን አዋጭ ነው ብለን ያቀረብ ነው። ምንድን ነው? ለእያንዳንዱ ቤተሰብ ውሃ የሚያቆርበትን እቃ ማቅረብ። ሌላኛው ነገር ወደ ግድቦቹ የሚገባውን ድፍርስ ውሃ ወይም ቆሻሻ ውሃ እንዳይገባና ደለል እንዳይሞላ በነዛ ዙሪያ ደግሞ ጥበቃ ማድረግ። የመጠጥ ውሃ ስርጭቱን ለህብረተሰቡ ለማዳረስ ኃላፊነቱ ካለበት የውሃ እና ፍሳሽ ባለስልጣን የዕቅድ ኃላፊ አቶ ዮናስ ሰለሞን ተክለ ሃይማኖት በበኩላቸው የአዲስ አበባን የውሃ ችግር የሚቀርፍ አዳዲስ ቴክኖሎጂዎችንና አይዲያዎችን በደንብ በጥልቀት ተወያይተን ችግሩን ወደፊት ለመፍታት ከሚመለከቱት ስቴክ ሆልደሮች ጋር ተቀራበን በመስራት ችግሩን ወደፊት እንደምንቀርፈው ከአነሳናቸው አዳዲስ ከዚህ ከስልጠናው ብዙ ነገር አይተናል። ጌታቸው ተድላ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።